የባህል መድረክ አይዶኖ በጓሮ በኩል ወጥቼ ነበረ። ጠዋት ነው። በጓዳ ከጓሮ እቃ ይዤ ስመጣ ባለቤቴ ቁጭ ብሏል። ሰደን በቃ የነገረኝ ከሊስ ደካስትሮ ኮመቶ ሲለኝ በቃ መጥቼ ሶፋ ላይ ቁጭ ነው ያልኩት። በቃ እምባይ ነው የወረደው አልኩ። ልክ በቃ የቤተሰብ ሰው እንደሞተብኝ ነው። እርግጥ ያው እድሜው ነው ይሞት፣ ግን አየስፊል ላይክ ማዳድ የሁባተማ ባጠቃላይ ከአባታችን ቀጥሎ ሞዴላችን እሱ ነው። አለቀስኩኝ። ያው መቼም እድሜው ነው ይበቃዋል። በጣም እድለኛ ነው። በሱ እድሜ ማንም ሰው ከሚሰራው በላይ የበጣም የብዙ ሰዎችን ስራ ሰርቶ ነው ያለፈው። እስከ ዘላለም እናስታውሰዋለን። እና እናም ትቀጥላለች ወይዘሮ ገነት ወልደ ማርያም ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። ገነት ወልደ ማርያም የአንደኛና የሁለተኛ ደረጃ ትምህርቷን ብሎም የኮሌጅ ትምህርቷን ያጠናቀቀችው በኪዩባ ነው። አባቴ ስትል የምትጠራቸው የኪዩባው ፕሬዚዳንት ፊደል ካስትሮ ከዚህ ዓለም በሞት መለየት እንዳሳዘናት የምትናገረው ወይዘሮ ገነት ለኪዩባ ሕዝብ ምስጋናን ለማቅረብ ፍቅሯን ለመግለጽ፣ ቤተሰቦቿን፣ ልጆቿን ይዛ የዛሬ ሁለት ዓመት ወደ ኪዩባ ተመልሳ የትምህርት ቤት ባልንጀሮች ምላሾቿን አግኝታለች በዕለቱ ዝግጅታችን በ1970 ዎቹ ወደ ኪውባ ለትምህርት ቤት የሄዱ ኢትዮጵያውያን ኑሯቸው በኪውባ ምን ይመስል እንደነበረ ና ከዚያ ሀገራቸው ይዘው ስለመጡት ባህል የሚነግሩንን የቀድሞ የኪውባ ተማሪዎችን ጋብዘናል አብራችሁን በሰሜናዊ ኢትዮጵያ በነበረው ጦርነት ወላጅ አባቷን ማጣቷን የምትናገረው ገነት ወልደ ማርያም የነጻ ትምህርት እድልን አግኝታ ወደ ኪውባ ያመራችው የሰባተኛ ክፍል ተማሪ የ12 ዓመት ልጅ ሳለች ነው። በእርግጥ ወዴትና ለምን እንደምትሄድ የምታውቀው ነገር አልነበራትም። ከእናቷ ከቤተሰቦቿ መለየቷን በተመለከተ ለማዘን የነበራት ጊዜ ብዙ እንዳልነበር ትናገራለች። በኪውባ የተደረገው አቀባበል ልዩ ነበር። ለህፃናቱ በከረጢት ሙሉ ነው ቆላታ የቀረበልንም ትላለች። ግን 1200 የሚሆኑትን ህጻናት የያዘው ግዙፉ መርከብ ከአሰብ ተነስቶ ኪውባ የባህር ወደብ እስኪደርስ የአንድ ወር ጊዜ ፈጅቶበታል። ከአዲስ አበባ ተነስተው አሰብ ወደብ ለመድረስም ጉዞው ቀላል አልነበረም። ጉዞው ትዝ እንደሚለኝ ወደ አሰብ ነው የሄድነው። በአሰብ ወደብ ነው እንትን ያል ነው፣ ያው መንገድ ላይ ትዝ ይለኛል። መንገድ ላይ አድረናል። ጣም ይሞቃል። ኤሊዛር የሚባል አካባቢ መሰለኝ አደር ነው። ከዛ አሰብ ወደብ ትዝ የሚለኝ ትልቅ መናፈሻ፣ በጣም ቆንጆ መናፈሻ ውስጥ ምሳ በላን። ወደብ መሆኑም ራሱ እኔ አሁን አይዶንት ሪመምበር። ትዝ የሚለኝ ተሰልፈን መግባታችን ነው። የሆነ ግርግዳ ላይ ወደ ቤት ውስጥ የገባን ነበር የመስ ተመሰለ ዝምልሽ መርከብ ማያው አይተን አናውቅም። ሪል መርከብ ግን በጣም ትልቅ ከመሆኑ የተነሳ እኔ ወደ ቤት ውስጥ ወደ የገባን የመሰለን በኋላ መርከቧ ስንቀሳቀስ ነው ባህር ላይ መሆናችን እስካሁንም ትዝ ይለኛል። ጡም መርከብ አይመስሉም ነበር፣ በጣም ትልቅ ቢልዲንግ ይመስላል። ከዛ በቃ አይ ቲንክ አንድ ወር ነው መሰለኝ የተጓዝ ነው እዛ ደረስ። ብዙ ነበራችሁ? ወደ አንድ ሺ ሁለት መቶ አካባቢ፣ አንድ ሺ ሁለት መቶ አካባቢ ህጻናት ከአስራ አራቱም ክፍለ ሀገር ነው ያሉት ልጆች። ከዚያ በዚህ ኪውባ ደረሳችሁ? አዎ ኩባ ደረስን። ያው አቀባበል አደረጉልን ከሀባና ከዛ ደግሞ ያው ደግሞ በትናንሽ መርከብ ወደ ደሴት ወደ ወጣቶች ደሴት ኢዝላ ዴ ላ ሁቨንቱድ ወደ እዛ ሄድን። እዛ ስንደርስ ነው በቃ ለቅሶ የተጀመረው። ለምን? ናፍቆት መጣ? ኖ ናፍቆት አልመጣም። መርከብ ላይ ስንወጣ ትዝ ይለኛል ትልቅ ፓኬት ፓኬት ቸኮሌት ነው የተሰጠነው። ምክ ቸኮሌቱን እየበላ ሳቅ ነበር። ልክ እዛ ደሴት ስንደርስ ግን መኪናዎች ትዝ ይለኛል፣ ባሶች አሉ። ተከፋፍሎ በስምት ዝርዝራችን በየባስ በየባሱ ስንገባ በየትኖቴ ስደርሽ ግማሹ እውነትና ወንድሙን ሊያገኝ አልቻለም ገባሽ ትዝ የሚለኝ ምክንያቱም ወደ ሀይ ስኩል የሚሄዱት ለብቻ ወደ ኤሌመንታሪ ስኩል የሚሄዱት ለብቻ ተለያዩ በካናዳ ቶሮንቶ ነዋሪ የሆነችው ወይዘሮ ገነት ወልደ ማርያም የፊደል ካስትሮን ሞት ስትሰማ ማልቀሷን ትናገራለች በአስር አመት እድሜ ወደ ኪዩባ የተላኩት ሌላው አቶ ሳምሶን አለማየሁ በቴክኒክ ሙያ ሰልጥነው ከስምንት አመት ቆይታ በኋላ ወደ ኢትዮጵያ ተመልሰዋል። የፊደል ሞትን ስሰማ ይላሉ አቶ ሳምሶን፣ እኛ እዛ ያደግን ልጆች የተለየ ቦታና የተለየ አመለካከት አለን ለኩባ ሕዝብና ለሳቸው ማንም ሰው እንደሚያዝ ነው። ሁሉም ያዝናለን። ርሳቸው ደግሞ የተለየ ቦታ ስላለ እና ሁላችንም በተለያየ የአገሪቷ ኢትዮጵያ ክፍሎች አባቶቻችንን ያጣን ልጆች ነን። ፊደል ካስትሮ በሰጠው የትምህርት ነጻ ትምህርት እድል ምክንያት እንድ ሊስ አባቶቻችን ደም ካሳ ይሆናል በሚል ሊቀመንበር መንግስቱ ኃይለማርያም ጋር በካከራ የተደረገ ነው። ርሳቸው ያንን በማድረጋቸው ዛሬ ቁጭ የሳስበው ፍጹም በምንም ነገር የማናገኘው ኦፖርቹኒቲ ነው የነበረው እና ከባድም ቢሆን በዛ እድሜ ቤተሰብን ጥሮ መሄድ፣ እናትን ምንጽኝ ቤሄድ በዛም ጊዜ ግን ያው የነበረው እሳቸው ያደረጉት ነገር ለእኔ ብቻ አይደለም። ያው የምልሽ ከአፍሪካ በብዙ በብዙ ሺ የምንቆጠር ሰዎች ነን የነበርነው እዛች ሀገር ላይ እና ለዛ ሁሉ ሰው መማር ፕሮባብሊ ዛሬ ላናገኘው ምንችል ነበር። ያን ኦፖርቹኒ አልባት ከነበረን የፋሚሊ ባግራውንድ ምናምን እኛ ከኩባ ዜጎች በላይ ነው የኖር ነው። እዛ ሀገር ላይ ከኩባ ዜጎች በላይ በሁሉ ነገር ህዝቡ ምኑ ተቀባይነት አድርጎልን በደንብ ኢንተግሬት አድርገን ህዝቡ መሀል በደንብ እንደሚኖር ያደረጉ መንግስት መሪ ነበሩ እሳቸው። የኩባን ባህልና የኩባን ህዝብ አፍቃሪዋ ወይዘሮ ገነት እንደምትለው ኢትዮጵያውያኑ የኩባ ባህላዊ ምግብን ለመላመድ ብዙ ጊዜ አልጠየቀብንም መጀመሪያ አይ ቲንክ ታጠቅ ጦር ሰፈር ነበርን። ታጠቅ ጦር ሰፈር እዛ ትዝ ይለኛል። ሩዝ ምናምን ይቀርብልን ነበረ። ያው ከመሄዳችን በስ እንጀራ መንበላለን ሩዝም እንደውም ሹካ እያያዝ ምናምን ምናምን ሁሉ ያስተምሩን ነበር። ትዝ ይለኛል። ግን እሱ ብቻ ሳይሆን ያው ደስ በሚልሽ የፈረንጅ ምግብ ማን ይጠላል? ያን ያህል እንትን አልሆነብንም። አይ ቲንክ ልጆች ስለሆንን መሰለኝ እንጀራ በቃ ታጠቅ የበላንን ነው። ከዛ በኋላ በቃ ተረሳ። ልጅ ያው ዳቦ ይወዳል አደለም እንዴ? እና ምግባቸውም ቆንጆ ነው። ራይስ ነው ያው ሱፑ፣ ምኖ ምኖ አለ። ግጥ የማስታውሰው የዛን ጊዜ በቃ ሁሉም ብሎ የሚጮኸው የነበረው ሱፑ ውስጥ ምን አለ መሰለሽ? የዶሮ እግር አለ። እግር ስልሽ ስጋው አደለኝ በደንብ እግሯ የምትቆመበት የለም። ኢትዮጵያ ይጥሏታል አይደለ? ቻይና ሱቅ ምናምን ምናምን ተቀምጣ ታያታለች እሷ ናት በቃ በጣም ሁሉንም ምትረስ። እስካሁን ድረስ የሚያስቀኝ እሱ ነው። እሷ ነበረች ምትረብሸል። እግሯ እንዳለ ቢጫዋ ሶፕ ላይ ቁጭ ብላ ትመጣለ፣ እና እሷን ቁርጭም አድርጋችሁ ትበላላችሁ። አይ የመጀመሪያ ጊዜ ሱፕ ምናምን በላውን በቃ ሩዙን፣ እና ከያውትን አንድ ሺ ስጋዎች ምናምኖች አሉ። ያው ሩዝ አለ፣ ሶፕ አለ፣ ትንሽ አትክልት አለ፣ ሰላጣ አለ፣ ያው ኬክ ምናምን ሁሉም አንድ ላይ ነው ይዘሽ የምትወጪው። ሌላውን በላ ነበረ። በኋላ ግን ያው አልበቃ ሲልሽ ያው ጉርብት እነዋለ አይደለም። ቀስ እያለን እኔ አሁን ሁሉ ጊዜ የምማወራው ነው። ቀስ እያለን ደግሞ እግሯን አወጣንና ሱፖን መብላት ጀመረን። ከዛ በኋላ አፍተር ካፕሎፍ ጊዜ በኋላ ደግሞ ሲሆን ያው አንድ ሞከራ አይጠፋም ብቻ እና ትከታያለሽ ልጅ አይደለሽ፣ ይጠፍጣል ያው በቃ በጣሙ አጥንቱ ስትመጪው እና በቃ ወይኔ ለሷ ተጎድተን ነበር እያለን ያው አሁን ምንም አይመስለኝም። የዛን ጊዜ ግን በቃ እሷ እግር በጣም ትስትለኛለች። ህጻናቱ ተማሪዎች ሰዎች አማርኛ ቋንቋን፣ ባህልን እንዳይረሱ የአማርኛ የታሪክ አስተማሪዎቻቸው አብረዋቸው ወደ ኪውባ ተጉዘዋል። ህጻናቱ አብረው ስለኖሩም የአማርኛ ቋንቋን ሳይረሱ ነው የተመለሱት። የኪውባ ባህልንም ተምረው ነው የተመለሱት። በዚህም በተለይ ሴቶች ኢትዮጵያ ውስጥ ብዙ ችግር እንደገጠማቸው ወይዘሮ ገነት ወልደ ማርያም ትናገራለች። እንደሚመስለኝ የኛ አማርኛ ያልጠፋው በግሩፕ ነው የምንኖረው እና አይ ቲንክ ለካልቻውም ለሁሉም ነገር አስተካክሎ ነው እዛ ያስቀመጡት እንዳለ እስከ አስራ ሁለተኛ ክፍል ድረስ ጋር ነው አንቀላቀል ወደ ሆሌ ስትሄጅ ነው የምትቀላቀዩ። እርግጥ አዎ፣ ቅዳሜ እና እሑድ ምናምን ይዘውን ይወጣሉ ወደ ዋና ቦታ ምናምን፣ የሁሉም ትምህርት ቤቶች ለእግር ኳስ ጨዋታ ምናምን እንቀላቀላለን። ከአንጎላው ጋር ከናይጄሪያ ምን የሌላ ሀገር የለም ሊቀመንበር መንግስት ኃይለማርያም መጥተው የጎበኟችሁ ነበረ? አንድ ጊዜ ነው ጊዜ መጥቶ ነበረ። አዎ፣ ይጎበኛል እንጂ ጎብኝቶን ውስጥ ገብቶ ምን በበቃምልሽ እሱ እሱም በጣም ጥሩ በጣም ጥሩ ፕሬዚደንት ነበር። ኦነስትሊ እያንዳንዱ መንግስት ያው የራሱ ሀፍ ባድ ፓርት አለው፣ ጉድ ፓርት አለው። እኔ በኩሌ ምንም እሱም የዘከን እንደ አባታችን የምናየው ነው። ያኔ እርግጥ እናእናቶቻችንም እኮ አልቅሰዋል። ልጆቻችን በቡና ተሸጡ ምናምን ነበር የምንለው አለች ነፍሷን የማረው እና እናቴ ስታወራ ከጉያቸው ስትሄዱ አዎ፣ እኔና እህቴ ነን ይሄድ ነው ማዘር ብያለቀ ተንቀሳቃሳች ነው። በቃ አልፈለገችም ልትሰጠን። አሁን ከመልሰን ከመጣን በኋላ ግን በጣም ነው አፕሪሼት የምታደርገው። እርግጥ የመጀመሪያ ጊዜ ልክ እንደተመለስን ቤተሰብም ራሱ አልወደደውም። ምክንያቱም ትንሽ ዲፍረንት አቲቱድ ነው ይዘን የመጣ ነው አይደለም? አዎ ጸባያችሁ ራሱ የተለየ ነው። ለእኛ ኖርማል ካልቸር ነው። እነሱ ግን አሁን በቤተሰብ ደረጃ እና በመንገድ ላይ ደረጃ የሚሉት አቲቱድ ነው የሚሉት። ለእኛ ግን ሬጉላር ነው ይሄ። አይ ቲንክ የካልቸራል ሾክ መሰለኝ፣ ገባሽ። በኋላ ላይ ግን ያው ትግባቢያለሽ። እናቴ ወደ በኋላ ላይ አሁን ሌሎቹንም በወሰደልኝ ነበር ነበር ምትለው፣ ገባሽ። ማቹር ዶነሽ፣ ሁሉን ነገር ራስሽን ችለሽ ስንቱ አሁን በእኛ የእድሜ ያለ በዛ ሰዓት ስራ የሚያላገኘ ትምህርቱን የሚያልጨረሰ ምን ያንን ነው ኮምፔር የሚያደርጉት እዛ። በጣም በጣም ፊደል ትልቅ ትልቅ ነገር ነው። ኢትዮጵያ ላይ እየሰራው ምልሽ። ኪውባ እያላችሁ ተማሪዎች እያላችሁ ከቤተሰቦቻችሁ በደብዳቤ በስልክ አሊያም ወደ ኢትዮጵያ ጉዞ በማድረግ ትገናኙ ነበር? ከቤተሰብ ጋር እኮ ተገናኝተና ነቅ ደብዳቤ እኮ ይላክልናል፣ ይላክልናል ከቤተሰቦቻችሁ። በትምህርት ቤቱ ይሰጠናል። ደሴት እያለን አስተማሪዎቹ ቆመው በግድ ነው የሚያ ክላስ ውስጥ ከኢትዮጵያ የሚመጣው ደብዳቤ በስማችን ለሁላችንም ይሰጠናል። እኔ ትዝ ይለኛል፣ ወንድሜ ወደ ስምንት ገጽ ነው ምናምን ነው የሚጽፍልን ጫፏን እንደምን አንዳችሁ ምናምን የሚለውን አንብበን እኔ እና እህቴ አንጨርሰው። ምክንያቱም ከሚቀጥለው በሙሉ ምክር ነገር ነው የሚጽፈው ወንድም እና እንደ ሴት እያለን ቆመው አስተማሪ ያጠገብሽ እየዞረ ነው የሚያጽፍሽ። ስትጨርሱ እዚህ ጋር ክተቱ ይሩላል አንቀጥም ብልሽት እየተረሳ ይመጣ። ከዛ በኋላ ኔ አንድ አንድ ጊዜ እዛው ደሰት እያለን ነው የጻፍ ከዛ በኋላ ቤተሰብ የት እንዳለሽ አያውቅም። ወደ ሀባና ምናምን ከወጣም በኋላ ማለት ነው። አንቺም አጠይቂ፣ እነሱም አጠይቁ። መጨረሻ ላይ ስንደርስ ወስደው ያው አራት ኪሎ አስቀመጡን። ከአራት ኪሎ መቶ ሰው ቤተሰብ ወስደ እንጂ ምንም እንሂድም ብለን አልጠየቅንም። በቃ አልቋል፣ መሄድ አለባችሁ ብለው ነው የመለሱት። ሁለተኛ ደረጃ ትምህርትን አጠናቀው የሙያ ስልጠና አድርገው መመለስ ያለባቸው ተማሪዎች ከስምንትና አስር ዓመታት ቆይታ በኋላ ወደ አገራቸው ተመለሱ። ወደ ኢትዮጵያ ርዕሰ መዲና አዲስ አበባ። ወይዘሮ ገነት ይህንን ጊዜ እንዲህ ታስታውሳለች።

የሚበሉበትን አበለሻሸ ነው አልኩሽ። በጣም ይጣፍጣል። ሁሉም ጎርሰን ጎርሰን ጎርሰን እዛ በመደዳ እየበረርን ምን ሽንት ቤት የደረሰ የለም አልኩሽ። አስመለሰን ሁላችን። ትዝ ይለኛል የመጀመሪያው ቀይ ወጥ። ከዛ በኋላ ግን ያው ትለምጃዋለሽ። ግን ከቤተሰብ ጋር ራሱ በጣም ኃይለኛ ካልቸራል ሾክ ነገር ነው በቃ ያጋጠመው። በጣም ብረሪ ብረሪ ነው የሚልሽ። እኔ ቤት የገበቼ ዝም ብዬ ነው በቃ መጽሐፍ ገልጬ ቁጭ ምለው። ተጫወች ይሉሻል። ምንድን ትጫወቻለሽ ግን? ሁሉም በየቤቱ ያው። በነጋታ ሁላችንም አንድ ቦታ ላይ ተሰብስበን በቃ ብር ሰጥተውናል፣ መቶ መቶ ብር። በእሷ ያው ቢራችንን እየጠጣ ማንም ወደ ቤቱ መሄድ አይፈልግም። ከፍቶን ነበር አልኩሽ። ቢራ አልሽኝ? ቢራ ና ሲጋራ ለምዳችሁን የመጣችሁት አዎ፣ ቢራ ና ሲጋራማ እዛ ያው እንግዲህ ኩባ ቢራ ይጠጣል ሞት አራት አራት። በኋላ ታጫለሽ። አስራ አምስት አመትሽን ስታከብሪ የሴት ልጅ ልክ እንደ ሰርግ ነው የሚደገስልን ለሁሉም ሰው ማለት ነው። ከዛ በኋላ ልፕስቲክ ይሰጥሻል። ልክምኑ ልፕስቲኩ የሚቀባው ምናምን ምናምን፣ በቃ ኦረዲ አዳልት ማለት ነው። ና ሲጋራ ደግሞ ቤት ነበር የሚሰጠት ያው አራት ጠንካራ አራት ለስላሳ ሲጋራ ስምንት ፓኬት በወር ማለት ነው። እኔ ራሴ አሁንም ይገርመኛል። ግን እኔ የማየው ምንድንነው የዛን ጊዜ እንደዛ የሚሰጡን ሲጋራ ሌሎቹ ተማሪዎች ከቤተሰብ ብር ስለሚያገኙ እኛ ደግሞ ምንም አናገኝም። ሀያ ብር ነው የሚሰጠን። ለመዝናኛ በቂ ነው። እና ስምንት ፓኬት ሲጋራ የሚሰጠን እንዳይቸግረን ነው። የዛን ጊዜ ሁሉም ይጨሳል ሲጋራ። ቅጦት እቃ የነበረበት ጊዜ ነው የዛን ጊዜ እና ሁም እያልን ለመድን። ስለዚህ ነው ሁሉም የኩባሊ ሲጋራ የሚያጨሰው። እንደፈን ነው ተጀምሮ ነው እንደገና፣ ደግሞ መንገድ ላይ ምንም ስለሚጨስ ኢትዮጵያ ደርሰን መንገድ ላይ ስናጨስ ያ እስካሁን ድረስ ይዘገንነኛል። እነሱ ጉድ ብለው ግማሹ ይሰድበናል። ለምን እንደሚሰድቡን እንኳን አይገባንም ነበር። ያን ያህል ነው ትልቅ ልዩነት የነበረው የሁለት ዓለም ሰው በኛ ያሳለፍ ነው። አንቺ ኖርማሊ እዚህ ጋር ቁጭ ብለሽ የምታጨሽበት የምትጠጭበት ምናምን ከዛ ዓለም ላይ መጥተሽ እዛ ለምን እንደሆነ እንኳን አያስረዱሽም እኮ። መጀመሪያ እኮ መረዳት አለብሽ ጠፋ ጣቱት ስድብ ነው በቃ እኔ ትዝ ይለኛል። ቤት ገብቼ የማይ ይውቺ ራቁቷን ብለው እንደዚህ ሰደቡኝ። ታዲያ ምን ያርጉ ነው ቤተሰብ የምታገኘ እኔ ትዝ ይለኛል። ማዘር ምትል ልጅ ምን ያርጉ ራቁትሽን እኮነሻለሹ አጭር ቀሚስ የለበስ ነው ይሄ እንኳን አይለበስም አይደለም። ምክንያቱም ቤተሰብሽም ከፍቶታል፣ ቤተሰብሽም ሰው ጉዳለኝ ያለኝ ነው የምትለው። እናቴ አሁን አይ ፊደል ካስትሮ እግዚአብሔር ይል ነበር የማዘር እርግማን እንጂ እኛን አትረግመንም ነበር። እና በኋላ ላይ ግን በቃ ሁሉ ነገር እየተቀየረ ሲመጣ አሁን ደሷን ይመረውና የኔ እናት በስማ ሰው ወደ እንደሱ ቢኖር ኖሮ ትላለች። አሁን ኢትዮጵያ ውስጥ ያው ወጣቶች ምናምን ያልሆነ ቦታ ላይ ሲደርሱ መላክ ነው። ኩባ ነበር መላክ ነኝን ትላል። በቃ ኩባ ለህጻናትና ለልጅ አስተካክሎ የሚሰጥ አርጋ መድበዋለች። ከዛ በኋላ ግን የእኛ ግሩፖች እንኳን ቀጥታ ወደ አዶላ ሄድን። አዶላ በጣም ያን ያህል ቦታ የሚያክል መንገድ ርቀን ሄደን ተረንጅ የሆነ ሰው አገኛለሁ ብዬ አላሰብኩም ነበር። የከተማው ህዝብም ልክ በቃ እንደ ኧረ ህዝብ አይነት ነገር ነው። ኖርማል ህይወታችን ይኖር ነው። አዶላ ነው ነው አድማጮች የባህል መድረክ መሰናዶ ሰዓት ተጠናቀቀና የኢትዮ ኩባኖቹን ትረካ ለማቋረጥ ተገደድኩ እንጂ የኩባ ትዝታ እንዲህ በቀላሉ የሚያልቅ አይመስልም። ስልክ በመደወሌ ለቅሶ የደረሽን ያህል ደሳለን ያሉኝን የቀድሞ የኩባ ተማሪዎች ለሰጡኝ ቃለምልልስ በማመስገን የምሰናበተው አዜብ ታደሰነኝ ጤና ይስጥልኝ።